በኢትዮጵያ የአሶሽየትድ ፕሬስ የፎቶ ጋዜጠኛው ሙሉጌታ አየነ በከፍተኛ ዓለም አቀፍ የሽልማት ተቋም በተወዳደረባቸው ስራዎቹ ለጩነት ከቀረቡ ሶስት ስራዎቹ ውስጥ በአንዱ አሸናፊ ሆነ። ሙሉጌታ ያሸነፈው ክስተትን እዚያው በተከሰተበት ቦታና ወቅት በፎቶ ምስል በመያዝ ዘርፍ ነው። ለሽልማት ያበቃው ስራው ቢሾፍቱ አቅራቢያ የኢትዮጵያ አየር መንገድ አውሮፕላን በወደቀበት አደጋ ወቅት ሕይወታቸውን ያጡት ሰዎች ቤተሰቦች አስከሬኖቻቸውን ሊያገኙ ባለመቻላቸው በስፍራው አፈር እየዘገኑ እጅግ በከበደ ሐዘን የተዋጡበትን ሁናቴ በቦታው በምስል በያዘበት ፎቶው መሆኑን ገልጻ አዲሷ ባልደረባችን ስመኝሽ የቆየ ያጠናቀረችውን ዘገባ ይዛ ቀርባለች። ላለፉት ስምንት ዓመታት በፎቶ ጋዜጠኝነት ሙያ ያገለገለው ሙሉጌታ አየነ ለዘንድሮ የዓለም አቀፍ ሽልማት የዓመቱ ፎቶ የዓመቱ የፎቶ ታሪክና የዋና ዜና ታሪክ ምድቦች ታጭቶ የነበረ ሲሆን ከነዚህም ውስጥ በዋና ዜና ታሪክ ስብስብ ዘርፍ አሸናፊ ሆኗል። አሸናፊ የሆነበት ፎቶ ዓለም አቀፉ የዜና ወኪል አሶሴትድ ፕሬስ ወኪል የሆነላቸው በመላው ዓለም የሚገኙ ታላላቅ የመገናኛ ብዙኃን በፊት ገጾቻቸው ላይ ተጠቅመውታል። በወቅቱም በማህበራዊ ጉዳይ ላይ በከፍተኛ ቁጥር የተጋራ ፎቶ ነበር። ሙልጌታ ሽልማቱን በማግኘቱ የተሰማውን ለቪኦኤ ሲገልጽ በማሸነፍ እጅግ በጣም ነው ደስ ያለኝ። ይሄ ድል የኔ ብቻ አይደለም። ላ አፍሪካን የአንድ ፎቶግራፈር በተለይ ወጣት ፎቶግራፈሮች በፎቶ ጆርናሊዝም ላይ መስራት እንዳለባቸው ይሰማኛል። የራሳችንን አፍሪካያኖች የራሳችንን ሀገራችን ለሚፈጠረው ነገር በራሳችን ዓለም ላይ ማሳየት ይኖርብናል። ወጣት አፍሪካ ፎቶግራፈሮችን የሚያነሳሳ ነው ብዬ የማስበው። ሙልጌታ፣ ያሸነፈበት የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ ሰባት ሰላሳ ሰባት ማክስ ስምንት አውሮፕላን አደጋ ለሞቱ ቤተሰቦቻቸው ፊታቸው ላይ አፈር እየበተኑ ሲያለቅሱ የሚያሳየው ፎቶ እጅግ ስሜቱን የነካ ፎቶ እንደሆነ ይናገራል። ለእኔ እጅግ በጣም ፐርሶናል የሆነ ስራ ነው እንትን ያልኩት፣ ምክንያቱም እጅግ በጣም የሚያሳዝ ነው ቤተሰቦቻቸውን ልጃቸውን ሚስታቸውን ጓደኞቻቸውን ያጡ ቤተሰቦች መጥተው ሀዘናቸውን ሲገልጹ የሚያሳዩ ፒቸሮች ናቸው። ጉበት ያሉ እጅግ ልብ የሚነካ ነበረ። ዲፕሬስ የሆንኩበት ጊዜ ነበረ። በጣም ኢሞሽናል ነበረ። የነበረ ነገር በዛ ፎቶ ነው ማሸነፍ የቻልኩት። የወሮክስ ማዋተ በዚ አመት አደጋው በደረሰበት ወቅት ለሰባት ተከታታይ ቀናት አደጋው በደረሰበት ቦታ ሌሊት በመሄድ ቀኑን ሙሉ ያሳልፍ እንደነበር ገልጾ ፎቶውን ለውድድር ብሎ ባያነሳውም በዓለም አቀፍ ውድድር ላይ ማሸነፍ መቻሉ ግን እንዳስደሰተው ይገልጻል። ያገኘው ሽልማት የውድድር ሁሉ ቁንጮ ነው የሚለው ሙሉጌታ ሌሎች በሙያው ያሉ የፎቶ ጋዜጠኞችና ወደ ሙያው መምጣት የሚፈልጉ ወጣቶችን ያበረታታል ብሎ ያምናል። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።